የእርስ በርስ ጦርነት ያደቀቃት ሱማሊያ አንገቷን ቀና ማድረግ ከጎረቤቶቿና ከዓለም አቀፉ ማህበረሰብ ጋር መቀላቀል ጀምራ ነበር። በመስከረም ወር ልታካሄደው አቅዳ የነበረው የተወካዮች ምክር ቤት አባላትና የፕሬዝደንት ምርጫ አገሪቱ ወደ ተረጋጋ ህይወት ለመመለሷ ማመልከቻ ልታደርገው አስባ ነበር። እሱም ቢሆን ግን በሰበብ አስባቡ እየተደነቃቀፈ ከአንድም አራት ጊዜ መራዘሙ ግድ ሆኗል። ሶማሊያ ፕሬዚደንቷ እንዳት መርጥ ሲጎትታት የነበረው የተወካዮች ምክር ቤት አባላት ምርጫ በተያዘለት ጊዜ አለመጠናቀቅ ነበር። የፌዴራላዊ አወቃቀርን መተግበር የጀመረችው ሶማሊያ የምክር ቤት አባላት ምርጫን በአምስት ክልሎቹ አስታከናውን ቆይታለች። 275 መቀመጫዎች ላሉት የተወካዮች ምክር ቤት ከሚወዳደሩት እጩዎች ውስጥ 90 በመቶ ባለፈው ሳምንት መጀመሪያ ላይ እንደተመረጡ ተገልጾ ነበር። ይህ ደግሞ ባለፈው ሳምንት አጋማሽ ሊከናወን ቀን ተቆርጦለት የነበረውን የምክር ቤት መክፈቻ እውን ያደርገዋል የሚል ግምት አሳድሮ ነበር። ሆኖም የታሰበው ሳይሆን ቀርቷል። የዓለም አቀፍ ጉዳዮች የጥናት ተቋም በሆነው ቻታም ሀውስ የአፍሪካ ቀንድ ተመራማሪ አህመድ ሱሌማን ፕሬዚዳንታዊ ምርጫው ወደሚቀጥለው ዓመት እንደሚገፋ አስቀድመው ተንብየው ነበር። ምክንያታቸው ምን እንደሆነ ለዶይቼ ቬለ እንዲገልጸዋል የእነዚህን ምርጫ ደረጃዎች ከተመለከትክ እውቅና ያገኙ የላይኛውና የታችኛው ምክር ቤት መቀመጫዎች ማሟላት ላይ ያሉ መጓተቶች፣ ጥያቄ የተነሳባቸው ለውድድር እንደገና የቀረቡ መቀመጫዎች ጉዳይና ፕሬዝዳንት ለመምረጥ የሚያስፈልጉ መስፈርቶች ምንድን ናቸው ለሚሉት መፍትሄ ለመስጠት ጊዜ መውሰዱ አይቀርም። ነግቶ በመሸ ቁጥር አዳዲስ አወዛጋቢ ጉዳዮች ብቅ የሚሉበት የሶማሊያ ምርጫ ባለፈው ሳምንት መገባደጃ ላይ ሁለት አከራካሪ ጉዳዮችን ጨምሯል። ኢትዮጵያን ጨምሮ የሶማሊያ ጉዳይ ያገባናል የሚሉ ሀገራትና ዓለም አቀፍ ተቋማት በጋራ ሆነው ከአንድም ሁለት መግለጫ ያወጡበት ጉዳይ አወዛጋቢ የሆኑ የተወካዮች ምክር ቤት መቀመጫዎች ነገር ነው። አከራካሪ የምርጫ ጉዳዮችን የሚመለከተው የሀገሪቱ ተቋም 24 የምክር ቤት አባላት የምርጫ ውጤት ላይ ምርመራ እያደረገ መሆኑን አሳውቆ ነበር። በበርካታ ሀገራት የሚሰራበትን የአንድ ሰው አንድ ድምፅ የምርጫ ስርዓት ማትከተለው ሱማሊያ የምክር ቤት አባላትን ምርጫ የምታካሄደው በአገር ሽማግሌዎች የተመረጡ 14000 ገደማ ሶማሊያውያን በሚሰጡት ድምፅ ነው። የጎሳ ውክልና ትልቅ ጉዳይ በሆነባት ሶማሊያ የተወካዮች ምክር ቤት መቀመጫ ለእያንዳንዱ ጎሳ በ4.5 ቀመር መሰረት እንዲከፋፈል ተደርጎ ተወዳዳሪዎች ለምርጫ የሚቀርቡበት ነው። የአገሪቱ የምርጫ ስርዓት የሴቶችን ተሳትፎ ለማስጠበቅ በሚል ከሶስት መቀመጫዎች አንዱ ሴት እጩዎች ብቻ የሚወዳደሩበት እንዲሆን ደንግጓል። አንዳንዶቹ የምርጫ ውጤቶች እንዲሰረዙና ድጋሜ ለውድድር እንዲቀርቡ ቅሬታ የቀረበባቸው ይህንን ድንጋጌ ጥሰዋል በሚል እንደሆነ ሲዘገብ ቆይቷል። ቀሪዎቹ ደግሞ በስልጣን ላይ ያለው አስተዳደር ደጋፊዎችን ለመጥቀም ሲባል በማስፈራራት በሙስናና በማጭበርበር የምርጫው ውጤት እንዲቀየር ተደርጓል በሚል ክስ የቀረበባቸው ናቸው። ውዝግቦቹን የሚዳኘው ተቋም ቅሬታ የቀረበባቸው መቀመጫዎች 24 ናቸው ሲል ቢቆይም ዘግየት ብሎ ድጋሚ ምርጫ የሚደረግባቸው 11 ብቻ መሆናቸውን አሳውቆ ነበር። ከቀናት በፊት ደግሞ የመቀመጫዎቹን ቁጥር ወደ አምስት መቀነሱ በዓለም አቀፍ ማህበረሰቡ ዘንድ ጥያቄ አስነስቷል። ይህ አይነት የተሸፋፈነ አካሄድ የምርጫውን ተቀባይነት ሊጎዳ እንደሚችል ያስጠነቀቁ ሲሆን ግልጽ ማብራሪያም ጠይቀዋል። የአፍሪካ ቀንድ ተመራማሪው ግን ሱማሊያ የምርጫ ውዝግቦችን ለመፍታት እየተከተለች ያለችው አካሄድ መሻሻል ከታየባቸው ምርጫ ነክ ጉዳዮች አንዱ ነው ይላሉ። እየሆነ ያለውን ለመረዳትም የሀገሪቱን ፖለቲካ አውድ መገንዘብ እንደሚያስፈልግ ይናገራሉ። እኔ እንደማስበው ይህ የሚያመለክተው የፌዴራል ባለሥልጣናት በምርጫው ስህተቶች ሲከሰቱ ምላሽ ለመስጠት ያላቸውን አቅምና ተአማኒነቱን የጠበቀ መሆኑን ማሳያ እንደሆነ ነው። በአንዳንድ ሁኔታዎች እንደታየው የፖለቲካ ውሳኔ አሰጣጥ ያለምንም ጥርጥር ይህን ቴክኒካዊ አቅም ደፍልቆታል። ምርጫው በመዘግየቱ ምክንያት ባለው ግፊት እና ወደፊት ለመራመድ በሚል በእነዚህ ውዝግቦች ላይ በብሔራዊ የአመራር መድረክ እንዲሁም በፖለቲካው ወገን ባሉት የመፍትሄ ውሳኔ እንዲሰጡ ይታያል። የቁጥጥር ስርዓት ለዚህ ምርጫ ታማኒነት በጣም አስፈላጊ ነው። የአወዛጋቢዎቹ የምክር ቤት መቀመጫዎች ጉዳይ በእንጥልጥል ላይ እንዳለ የህግ መወሰኛ ምክር ቤት አባላት ቁጥር በህገ መንግስቱ ከተደነገገው በላይ ሊጨምር ነው መባሉ ተቃውሞ ቀስቅሷል። ከዚህ ቀደም በተካሄዱት ሁለት ምርጫዎች ያልነበረው የህግ መወሰኛ ምክር ቤት ከ54 ያልበለጡ አባላት እንዲኖረው የሀገሪቱ ህገ መንግስት ቢደነግግም ቁጥራቸውን ወደ 72 ለማሳደግ እቅድ መኖሩ ተሰምቷል። ይህ እቅድ በፕሬዝደንታዊ እጩዎች ሳይቀር ህገ ወጥ እንደሆነ እየተተቸ ነው። በዚህ ሁሉ ውዝግብ ውስጥ ያለው የሱማሊያ የምርጫ ሂደት ዛሬ አንድ ተስፋ ሰጪ ክንውን አስተናግዷል። ከሁለቱ ምክር ቤቶች የተውጣጡ ተመራጮች ቃለ መሃላ ፈጽመዋል። እነዚህ የምክር ቤት አባላት ቀሪዎቹን ደምረው አፈ ጉባኤዎቻቸውን እና የሀገሪቱን ፕሬዝደንት በቀጣዩ ወር አጋማሽ ላይ ይመርጣሉ ተብሎ ይጠበቃል።